ስፖርት ጤና ይስጥልኝ አድማጮች እንደምን ቆይታችኋል በእንግሊዝ ፕሪምየር ሊግ አርሰናል ባልተጠበቀ ሁኔታ ቶትናም ሆትስፐርን ድል አድርጓል መሪው ሊቨርፑል ከታችኛው ዲቪዚዮን በመጣ ቡድን ነጥብ ጥሏል። በጀርመን ቡንደስሊጋ ሄርታ ቤርሊን የግብ ጎተራ ሆኖ ተሸንፏል። ባየር ሚንሽን መሪነቱን እንደተቆናጠጠ ነው። ኢትዮጵያውያን አትሌቶች በበርሊን ማራቶን በወንድም በሴትም ፉክክር ድል ቀንቷቸዋል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ለቀጣይ ግጥሚያው ልምምዱን ከወዲሁ ጀምሯል። አራት የጀርመን ቡድኖች ነገና ከነገ በስቲያ ለሻምፒዮንስ ሊግ ሁለተኛ ግጥሚያቸውን ያከናውናሉ። በከባድ ሚዛን ቡጢ ፍልሚያ አንቶኒ ጆሹዋ ያልተጠበቀ ሽንፈት ገጥሞታል። አራት ቀበቶቹን ለዩክሬናዊው ባለድል አስረክቧል። በቁጭት ከመብሰክሰክ ግን ለዳግም ፍልሚያ ልምምዴን በፍጥነት እጀምራለሁ ሲልም ራሱን አጽናንቷል። በፎርሙላ አንድ የመኪና ሽቅድምድም ሌዊስ ሃሚልተን አንድ መቶኛ ድሉን አስመዝግቧል። አብራችን ቆዩ። አትሌቲክስ በበርሊን ማራቶን፣ ኢትዮጵያውያን አትሌቶች ትናንት በሴቶችም በወንዶችም አስደሳች ውጤት አስመዝግቧል። ኢትዮጵያ በሴቶች ፉክክር ሙሉ ለሙሉ ድል ስትቀዳጅ፣ በወንዶች ፉክክር ደግሞ ኬንያዊ አትሌት በመሃል ጣልቃ በማስገባት ነበር አሸናፊነቱን የተቆጣጠረችውም። ኢትዮጵያዊቱ አትሌት ጎይቲቶም ቶም ገብረስላሴ አንደኛ ወጣችው ውድድሩን በ2 ሰዓት ከ20 ደቂቃ ከ09 ሰከንድ በማጠናቀቅ ነው። ሕይወት ገብረ ኪዳን በ2 ሰዓት ከ21 ደቂቃ ከ23 ሰከንድ ሁለተኛ ስትወጣ፣ ሌላኛዋ ኢትዮጵያዊ ቴለን ቶላ በ2 ሰዓት ከ23 ደቂቃ ከ5 ሰከንድ የሦስተኛነት ደረጃውን ይዛለች። ኤዲዝ ቼሊሞን በመከተል ሹሬ ደምሴም የአምስተኛ ደረጃን በመያዝ አጠናቃለች። በወንዶች ፉክክር ክብረ ወሰን ለመስበር አልሙ የነበረው አትሌት ቀነኒሳ በቀለ ሶስተኛ በወጣበት ውድድር የአገሩ ልጅ አትሌት ጉዬ አዶላ አንደኛ ወጥቷል። ኬንያዊው ቤትዌል የጎን ሁለተኛ በመሆን አጠናቋል። ታዱ አባት የአራተኛ ደረጃን ይዟል። በአጠቃላይ የትናንቱ የበርሊን ማራቶን ኢትዮጵያውያን በወንድም በሴትም ኃያልነታቸውን ያስመሰከሩበት ፉክክር ነበር። በቶኪዮ ኦሎምፒክ ፒክ ድል ርቆት ለነበረው የኢትዮጵያ አትሌቲክስ የትናንቱ ውጤት በርካቶችን ያስፈነደቀ ነበር። እግር ኳስ በሚቀጥለው ሳምንት ቅዳሜ ከደቡብ አፍሪካ ቡድን ጋር የመልስ ጨዋታውን የሚያከናውነው የኢትዮጵያ ብሔራዊ የእግር ኳስ ቡድን ካለፈው አርብ ጀምሮ ለልምምድ ባህር ዳር ይገኛል። ብሔራዊ ቡድኑ ከሁለት ሳምንታት በኋላ ከደቡብ አፍሪካ ጋር ከመጋጠሙ ቀደም ብሎ አንድ የወዳጅነት ጨዋታ ሊያካሄድ ይችል እንደሆነም አሰልጣኝ ውበቱ አባተ ቀደም ሲል ለዶችቬሌ ስፖርት ክፍል ተናግሯል። ቡድኑ አሁን የሚገኝበት ሁኔታ ጥሩ መሆኑንም አክለው ተናግሯል። ያለንበትም ሁኔታ ጥሩ ነው። ያንን የሚያስችል አድቫንቴጅ ላይ ነው ያለ ነው። በዚሁ ኬስ ከቀጠልም ያው የተሻለ ነገር ለሀገር እናበረክታለን ብለን እናስባለን። አሁን እንዲህ እናደርጋለን ብሎ ቀድሞ መናገሩ ብዙም ጥሩ ነው ብዬ አላስብም። ከዛ ይልቅ ፕሮሰሱ ላይ፣ ሂደቱ ላይ ነው ትኩረት ማድረግ የሚጠበቅ ነው የማስበው። በዛ የሚሆን የወዳጅነት ጨዋታዎችን እያደረግን ነው። እዛ የሚሆን ቅድመ ዝግጅቶችን እያደረግን ነው በእርግጠኛ ነት ወደ ተሻለ ነገር እንሄዳለን። የኢትዮጵያ ብሔራዊ ቡድን ምድብ ውስጥ ከሚገኙት ጋናና ዚምባብዌ ጋር ደግሞ የመልስ ጨዋታዎቹን ከአንድ ወር በኋላ ያከናውናል። ጋናና ኢትዮጵያ ላለፉት ሶስት የአፍሪቃ ና የዓለም ዋንጫ ማጣሪያዎች ባደረጓቸው ጨዋታዎች ሶስቱን የሚያሸነፈው የጋና ብሔራዊ ቡድን ነው። በእርግጥ ቀደም ሲል አምስት ለዜሮ ማሸነፍ ይችል የነበረው የጋና ቡድን ባለፈው የማጣሪያ ግጥሚያ ኢትዮጵያን ማሸነፍ የቻለው አንድ ለዜሮ በሆነ ጠባብ ልዩነት ነው የእግር ኳስ ውጤት ት በአንድ ጀንበር ሳይሆን በሂደት የሚገኝ መሆኑን የተናገሩት አሰልጣኝ ውበቱ አባተ ሂደቱ ላይ ትኩረት ሊደረግ እንደሚገባ አጽንኦት ሰጥተውበታል። እግር ኳስ የአንድ ጀንበር ውጤት አይደለም፣ ፕሮሰስ ነው። እኛ ያለንበት ምድብ ያሉ ጋናም ደቡብ አፍሪካም ከእኛ በደረጃ በጣም ከከፍተኛ ደረጃ ልዩነት ነው ያለ። ያንን የማጥበብ ስራ እየሰራን ነው። ዋናው ነገር ትኩረት አድርገን መቀጠል ያለብን ሂደታችን ላይ ነው፣ ፕሮሰሳችን ላይ ነው። ያ ፕሮሰስ ወደ ሆነ ግብ እንደሚያደርሰን እምነቱ አለ። የምንችለውን ጥረት በማድረግ አንድ እርከን ለመሄድ ጥረት እናደርጋለን። ፕሪሚየር ሊግ በእንግሊዝ ፕሪምየር ሊግ ክሪስታል ፓላስ ስድስተኛ ተስተካካይ ግጥሚያውን ዛሬ ማታ ከብራይተን ጋር ይጫወታል። ትናንት በተደረጉ ጨዋታዎች ወልቨርሃምፕተን ዋንደረርስ ሳውሳምፕተንን አንድ ለ0 አሸንፏል። ቶትናም ሆትስፐር በአርሰናል የ3 ለ ለአንድ ሽንፈት ገጥሞታል። በዚህም መሠረት አርሰናል ከ13ተኛ ወደ አስረኛ ከፍ ሲል፣ ቶትናም ከሰባተኛ ወደ 11ኛ ደረጃ አሽቆልቁሏል። በማንቸስተር ሲቲ የ1 ለ0 ሽንፈት የገጠመው ቼልሲ ከሊቨርፑል ጋር የነበረው ተመሳሳይ ነጥብና ግብ ክፍያ ያ ተቀይሮ ወደ ሶስተኛ ደረጃ ዝቅ ብሏል። መሪነቱንም ሊቨርፑል በብቸኝነት እንዲይዝ አስረክቧል። ሊቨርፑል በ አስራ አራት ነጥብ መሪነቱን ቢይዝም ከታችኛው ዲቪዚዮን ከመጣውና ዘጠነኛ ደረጃ ላይ ከሚገኘው ብሬንትፎርድ ጋር ሶስት እኩል መውጣቱ ግን ደጋፊዎቹን አስደንግጧል። ምናልባትም ከተፎካካሪዎቹ በነጥብ በተወሰነ መራቅ የሚያስችለውን እድል አቷል። ሊቨርፑል ነገ ከፖርቱጋሉ ፖርቶ ጋር ለሻምፒዮንስ ሊግ ይጋጠማል። ማንቸስተር ዩናይትድ እንደ ማንቸስተር ሲቲ እና ቸልሲ 13 ነጥብ ይዞ በግብ ክፍያ ልዩነት አራተኛ ደረጃ ላይ ይገኛል አምስተኛ ደረጃ ላይ የሚገኘው ኤቨርተንም ነጥቡ 13 ነው። ማንቸስተር ዩናይትድ ከነገ በስቲያ ከቪላሪያል ጋር ለሻምፒዮንስ ሊግ ይጋጠማል። ቡንደስሊጋም በሳምንቱ መጨረሻ ላይ በተከናወኑ የቡንደስሊጋ ጨዋታዎች የላይፕሲሽና ሄርታ ቤርሊን ግጥሚያ በርካታ ግቦች ተቆጥረውበታል። ላይፕሲሽ ሄርታ ቤርሊንን ስድስት ለባዶ አንኮታኩቷል። ቦሩሲያ ዶርትሙንድ በቦሩሲያ ሚንሽን ግላድባህ የአንድ ለዜሮ ሽንፈት ቀምሷል። ባየር ሚንሽን ከታችኛው ዲቪዚዮን ዘንድሮ ያደገው ግሮይተር ፊርትን 3 ለ0 አሸንፏል። ትናንት በተደረጉ ጨዋታዎች ፍራይቡርግ አውግስቡርግን 3 ለ0 ሲያሸንፍ ሽቱትጋርትና ቦሁም ያለምንም ግብ ተለያል። étoiles. ሆፍንሃይም ቮልስቡርግን ሶስት ለአንድ አሸንፏል። ባየር ሌቨርኩሰን ማይንትስን፣ እንዲሁም ኡኒየን ቤርሊን አርሜኒያ ቢሌፌልድን አንድ ለዜሮ ድል አድርጓል። ከሎኝ ከፍራንክፉርት ጋር አንድ እኩል ነጥብ ተጋርቷል። ሻምፒዮንስ ሊግ አራት የጀርመን ቡድኖች ነገና ከነገ በስቲያ የሻምፒዮንስ ሊግ ሁለተኛ ጨዋታቸውን ያከናውናሉ። ቦሩሲያ ዶርትሙንድ ሲግናል ኤዱና ፓርክ ስታዲየም ውስጥ ነገ ማታ የፖርቹጋሉ ስፖርቲንግ ሊዛቦንን ያስተናግዳል። በቀዳሚ ግጥሚያው ቦሩሲያ ዶርትሙንድ የቱርኩ በሽክታሽ ኢስታንቡልን ሁለት ለአንድ አሸንፏል። ምድቡን የሆላንዱ አያክስ አምስተርዳም በግብ ልዩነት ይመራል። ቦሩሲያ ዶርትሙንድ በግብ ክፍያ ተበልጦ የሁለተኛ ደረጃን ይዟል። የመጀመሪያ ጨዋታውን የተሸነፈው ቤሽክታሽ ኢስታንቡልና በአያክስ አምስተርዳም የአምስት ለአንድ አስደንጋጭ ሽንፈት የገጠመው ስፖርቲንግ ሊዛቦን ያለምንም ነጥብ በግብዳ ሶስተኛና አራተኛ ደረጃ ላይ ናቸው። ነገ ማታ በተመሳሳይ የጀርመኑ ላይፕሲጅ ቡድን ሬድቡል አሬና ስታዲየም ውስጥ የቤልጂየሙ ክለብ ብሩዥን ይገጥማል። ከነገ በስቲያ በሚደረጉ ሌሎች ጨዋታዎች ደግሞ የጀርመኑ ባየር ሚንሽን የዩክሬኑ ዲናሞ ኬቭን ይፋለማል። በመጀመሪያው ግጥሚያው ባየር ሚንሽን የስፔኑ ባርሴሎናን 3 ለ 0 ድል አድርጎ 3 ነጥብ ማግኘት ችሏል። ረቡዕ ዕለት በሚከናወኑ የሻምፒዮንስ ሊግ ጨዋታዎች ሌላኛው የጀርመን ቡድን ቮልስቡርግ ከስፔኑ ሴቪያ ጋር ይጫወታል። ፎርሙላ 1 ሩሲያ ግራንድ ፕሪ የፎርሙላ 1 የመኪና አሽቅድምድም ሌዊስ ሀሚልተን አሸናፊ ሆኗል። ዝናባማ በነበረው የሩሲያ ፉክክር ያገኘው ድሉም አንድ መቶኛ ሆኖ ተመዝግቦለታል። በሩሲያው ግራንድ ፕሪስ ቅድምድም ከሌዊስ ሀሚልተንና ማክስ ፈርሽታፐን ቀጥሎ የሶስተኛ ደረጃ የያዘው የፌራሪ አሽከርካሪው ካርሎስ ሳይንስ ነው። እስካሁን በተደረጉ አጠቃላይ ውድድሮች ሌዊስ ሀሚልተን ይመራል። ማክስ ፈርሽታፐንና ሌላኛው የመርሴዲሱ አሽከርካሪ ቫለሪ ቦታስ ይከተላሉ። ቡጢም በለም የከባድ ሚዛን የቡጢ ፍልሚያ ዩክሬናዊው አሌክሳንደር ኡዚክ አንቶኒዮ ጆሹዋን ድል አድርጎ አራቱንም ቀበቶዎች ሰብስቦ ወስዷል። እንግሊዝ ቶትናም ሆትስፐር ስታዲየም ውስጥ 67ሺ ታዳሚያን በተገኙበት ቅዳሜ ዕለት በተከናወነው ፍልሚያ ከ12 ዙር በኋላ ዩክሬናዊው አሸናፊ የሆነው በዳኞች ውሳኔ ነው። በዚህ መሰረት የዓለም ቡጢ ማህበር ደብልዩ ቢ ኤ የዓለም አቀፍ ቡጢ ፌዴሬሽን አይ ቢ ኤፍ የዓለም ቡጢ ድርጅት ደብልዩ ቢ ኦ እንዲሁም የዓለም አቀፍ ቡጢ ድርጅት አይቢኦ ቀበቶዎችን አሸናፊ ሆኗል። የ34 ዓመቱ ዩክሬናዊ በተለይ በውድድሩ የመጨረሻ 12ኛ ዙር ላይ አከታትሎ የሰነዝራቸው ምቶች አንቶኒ ጆሹዋ የቡጢ መድረኩ ተለጣጭ ገመዶችን ባይደገፍ ኖሮ በዝረራ ሊሸነፍም ይችል ነበር። አንቶኒ ጆሹዋ በተለይ ከዘጠነኛ ዙር በኋላ የቀኝ ዓይኑ ስር በደረሰበት እብጠት የተነሳ ማየት ከብዶት እንደነበረም ገልጧል። አንቶኒ ጆሹዋ በአሌክሳንደር ኡዚክ በደረሰ ያለበት ሽንፈት እቤቱ ገብቶ እንደማይብሰከሰክ ይልቁንስ ልምምዱን በፍጥነት አጠናክሮ እንደሚቀጥል ከወዲሁ ተናግሯል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።